የባህል መድረክ ኢትዮጵያን ብቸኛዋ የአፍሪቃ ሀገር ኩራት፣ የአድዋ ድል ኩራቴ እያሉ ራሳቸውም ኢትዮጵያዊ ነኝ ብለው ሲናገሩ በኩራት ነው። በሁለተኛው የዓለም ጦርነት በናዚ አገዛዝ ዘመን በረሃብ ተሰቃይተው እንደነበር፣ ምግብን ጠግበው በልተው እንደማያውቁም ተናግረዋል። በቆዳ ቀለማቸው በገጠማቸው መገለል ስቃይ ደርሶባቸውም አሳልፈዋል። ጥቁሩ ጀርመናዊ ሚሻኤል ዋንጃ ቴዎዶር በ94 ዓመታቸው ከዚህ ዓለም በሞት ተለዩ። ጤና ይስጥልኝ አድማጮች እንደምን አመሻችው በሁለተኛው የዓለም ጦርነት ጀርመን ውስጥ የወጣትነት ዕድሜያቸውን በስቃይ ያሳለፉት ሚሻኤል ቴዎዶር ጦርነቱ አልፎ የከፍተኛ ትምህርታቸውን አጠናቀው እዚሁ ጀርመን በተለያዩ ጋዜጦችና የመገናኛ ብዙሃን በጋዜጠኝነት አገልግለዋል። ለጀርመን መንግስት የአፍሪቃ ጉዳይ አማካሪ ብሎም ደራሲ ነበሩ። በተለይ በጎርጎሮሳዊ 2013 ዓ ም ለአንባቢያን ይፋ በሆነው ጀርመናዊ መሆን በዚያ ላይ ጥቁር በሚል ርዕስ የሕይወት ታሪካቸውን የሚያሳየው መጽሐፋቸው በጀርመን የመጽሐፍ ሽያጭ መዘርዝር የመጀመሪያውን ስፍራ ይዞ ነበረ። በዛሬው ዝግጅታችን በአባታቸው ካሜሮናዊ በእናታቸው ደግሞ ጀርመናዊ እሳቸው ራሳቸው ኢትዮጵያዊ መሆናቸውን ይናገሩ ስለነበረው ስለ ጥቁሩ ጀርመናዊ ቴዎዶር ሚሻኤል ሕይወት ታሪክ ቅንብር ይዘናል። መልካም ቆይታ። የዛሬ ሁለት ሳምንት በ94 ዓመት ከዚህ ዓለም በሞት የተለዩት አንጋፋው ጋዜጠኛ ደራሲ ሚሻኤል ቴዎዶር በጎርጎሮሳዊው ሺ 925 ዓ ም ከካሜሮናዊ አባታቸውና ከጀርመናዊቷ እናታቸው በርሊን ላይ ተወለዱ። የፋሽስት ናዚ ዘረኛ አገዛዝ ስርዓትና የሁለተኛውን የዓለም ጦርነት ከከባድ ችግር ጋር ያሳለፉት ቴዎዶር ሚሻኤል በዘመኑ ወደ ትምህርት ቤት ለመሄድ እንኳ ፈቃድ አልነበራቸውም። ቴዎዶር የኋላ ኋላ ሁለተኛው የዓለም ጦርነት አበቃና በበርሊን የከፍተኛ ትምህርታቸውን ለመከታተል ፈቃድን አገኙ። ከስድስት ዓመት በፊት ቴዎዶር ለአንባቢያን ያበቁት ዶች ዛይን ኡንድ ሽቫርስ ዳሱ ማለትም ጀርመናዊ መሆን በዚያ ላይ ጥቁር የሚሰኘው የሕይወት ታሪካቸውን በያዘው መጽሐፋቸው የጥቁር ሕዝብ ኩራት በሆነው በአድዋ ድል እንደሚኮሩ ኢትዮጵያዊ መባልም እንደሚያስደስታቸው በግልጽ አስቀምጠዋል። ሕፃን ሳሉ ወላጆቻቸውን ሞት የነጠቃቸው ሚሻኤል ቴዎዶር ጀርመናዊት እናታቸው ከካሜሩን የመጡትን አባታቸውን በጎርጎሮሳውያኑ 1910 ዓ ም በርሊን ውስጥ የተዋወቋቸው መሆኑን በመጽሐፋቸው ተርከዋል። ቴዎዶር የዛሬ አምስት ዓመት ከዶቸ የአማርኛው ስርጭት ክፍል ጋር ባደረጉት ቃለ ምልልስ በዚያ ዘመን እናቴ አባቴን ተዋውቃ በፍቅር ስትያዝ አብዮትን ያህል ትልቅ ለውጥ ሳታሳይ አልቀረችም ሲሉ ተናግረዋል። ይሁንና የአባትና እናታቸውን ግንኙነት በጥልቅ ለመጠየቅ በጣም ሕጻን ስለነበርኩ፣ ብሎም አስፈላጊ ስላልመሰለኝ ይሆናል ብዙ አላውቅም ሲሉ በቁጭት ነግረውን ነበር። Und in Kamerun wurde 1884 deutsche Kolonie. አባቴ የካሜሩን ተወላጅ ነው። ካሜሩን በጎርጎሮሳውያኑ 1884 ዓ.ም የጀርመን ቅኝ ግዛት እንደሆነች ይታወቃል። አባቴ ካሜሩን በጀርመን ቅኝ ግዛት ስር ከመውደቋ በፊት አሊያም ቅኝ ግዛት ልትሆን ስትል ነው ወደ ጀርመን የመጣው። አባቴ ወደ ጀርመን ስለገባበት ጊዜ ቤተሰቦቼ የሚሉት የተለያየ ነው። ያም ሆነ ይህ በአባቴ ወገን ያለው አያቴ በዚያን ጊዜ ካሜሩን በጀርመን ቅኝ ግዛት ስር እንድትሆን ስምምነት ከፈረሙ ታላላቅ ባለስልጣናት መካከል አንዱ ነበረ። unterschrieben hat. Uh, selber in der afrikanischen uh, Potentaten die Chiefs also die Elite damals gar nicht wusste, was sie unterschreiben ካሜሩናውያኑ በቅኝ ግዛት ለመውደቅ በውል ሲፈራረሙ በእርግጥ የሚያውቁት አንዳችም ነገር አልነበረም። ትምህርት ቤት እንኳ ምን እንደሆነ አያውቁም። አይጽፉም፣ አያነቡም። ጀርመናውያኑ ለመፈራረም ያቀረቡት የስምምነት ውል በቋንቋ ምክንያት በተደጋጋሚ ተተርጉሞ እንዲረዱት ተደጋጋሚ ጥረት ተደርጎ እንደነበረ ከታሪክ ተረድቻለሁ። እዚህ ላይ ለማለት የፈለግኩት አባቴ ወደ ጀርመን የመጣው ከአንደኛው የዓለም ጦርነት በፊት ነው። ከዚያም እናቴን በርሊን ከተማ ላይ ተዋውቆ በጎርጎሮሳውያኑ 1915 ዓ.ም ትዳር መስርቶ አራት ልጆችን አፍርተዋል። እኔ ደግሞ የመጨ መጨረሻ ልጅ ነኝ። ቴዎዶር ሚሻኤል ለቤተሰቦቻቸው የመጨረሻ ልጅ ነበሩ። ሌሎች ሶስት ወንድምና እህቶች ነበሯቸው። የመጨረሻ ልጃቸውን ቴዎዶር ሚሻኤልን ከወለዱ በኋላ ህመምተኛ የሆኑት ጀርመናዊቷ የቴዎዶር እናት ቴዎዶር አንድ ዓመት እንደሞላው ነበር ከዚህ ዓለም በሞት የተለዩት። ካሜሩናዊ አባታቸውም ቢሆን በእናታቸው ሞት ሀዘንና ብስጭት እንዲሁም ጠጭ የሆነው ቴዎዶር ዘጠኝ ዓመት እንደሞላቸው እንደተለዩቸው የዚያን ጊዜ አጫውተውን ነበር። ቴዎዶር አስራ ስምንት ዓመት እንደሞላቸው በዚያን ጊዜው የናዚ ስርዓት የስራ ዘመቻ ተልከውም ነበር። እንዲህ ነበር ያስታወሱን። የሁለተኛውን የዓለም ጦርነት አይቻለሁ። በወቅቱ ትምህርት ቤት መሄድ ተፈቅዶልኝ የአንደኛና የሁለተኛ ደረጃ ትምህርቴንም አጠናቀቂ ያለሁ ግን፣ በዚያን ጊዜ የኑርንበርግ ህግ ተብሎ በሚጠራው የናዚ መንግስት ህግ መሰረት የከፍተኛ ደረጃ ትምህርቴን መከታተል አልተፈቀደልኝም ነበረ። ምክንያቱም በህጉ መሰረት የከፍተኛ ደረጃ ትምህርትን መከታተል የሚችሉት ነጭ የቆዳ ቀለም እንዲሁም ሰማያዊ የአይን ቀለም ያላቸው የሰሜን አውሮፓ ተወላጆች ብቻ ነበሩ። እንዲህ አይነቱን ህግ እንደኔ ያለ ጥቁር አፍሪቃዊ ሰው ለመረዳት በጣም ይከብደዋል። በጥንት ዘመን አቢሲኒያ ትባል የነበረው ኢትዮጵያ በቅኝ ግዛት ያልወደቀች ብቸኛዋ አፍሪካዊት ሀገር መሆኗን፣ በ1896 ጣሊያን ድል ከሆነበት ከአድዋ ድል በኋላ የአውሮጳ ፖለቲካ መቀየሩን፣ በ1935 ጣሊያን ዳግም ኢትዮጵያን ለመውረር መታተሩን ቴዎዶር ሚሻኤል በመጽሐፋቸው ከትበዋል። ቴዎዶር ኢትዮጵያን በታሪኳ ተዋውቀው ከዚያም በ1937 ዓ.ም ገብረ ጻድቅ ከተባለ ኢትዮጵያዊ ጋር ጀርመን ሃምቡርግ ላይ ተዋውቀው በአንድ ሰርከስ ውስጥ እንደ ብርቅዬ ጥቁር ሰው ለማገልገል ተቀጥረው ወደ ስዊድን መጓዛቸውን አስታውሰው ነበር። ከሁሉ ከሁሉ በጣም የማረሳው ነገር በዚያን ጊዜ ኢትዮጵያዊ መባል ክብር ነበር ሲሉ ነበር። እንዲህ የነገሩን ስዊድን በዳመት አዎ ስዊድን ነበርኩ። በዚያ ወቅት ስዊድን የኢትዮጵያ የቅርብ ወዳጅ ሀገር ነበረች። በአጠቃላይ የስካንዲኔቪያን ሀገራት በሙሉ ከኢትዮጵያ ጋር ጥሩ ግንኙነት ነበራቸው። በአንድ የጀርመን ሰርከስ ቡድን ውስጥ እኔና አንድ ወልደ ጻድቅ የሚባል ኢትዮጵያዊ እንደ ብርቅዬ ጥቁር ህጻናት ለአንድ ዓመት ስዊድን ውስጥ ቆይተን የተለያዩ ዝግጅቶችን አሳይተናል። ለነገሩ በዚያን ጊዜ ኢትዮጵያዊ ሆኖ መታየቱ እንደ ፖለቲካ ጨዋታ መሆኑ ነበረ እና እኔም ኢትዮጵያዊ ነህ ተብዬ ወደዚያ ስላክ የ12 ዓመት ልጅ ነበርኩ። ከጀርመን አብሮኝ ወደ ስዊድን የተጓዘው ወልደ ጻድቅ የተባለው ባልደረባዬ ከዚያ ተመልሰን በርሊን ሽፓንዳው ይኖር ነበረ። ከሁለተኛው ዓለም ጦርነት በኋላ ከዚህ ዓለም በሞት ተለየ። በናዚ አስተዳደር ቴዎዶር ሚሻኤል ቀን ከሌሊት በግዳጅ ግንባታ ስራ ላይ ተሰማርተው ይሰሩ እንደነበር በ24 ሰዓት ለአንድ ጊዜ ብቻ እረፍት እንደነበራቸው በረሃብና በእንቅልፍ እጥረት ይማቀቁ እንደነበር በመጽሐፋቸው አስቀምጠዋል። ቴዎዶር ሚሻኤል የሁለተኛው ዓለም ጦርነት ከተጠናቀቀ በኋላ በጀርመኗ የወደብ ከተማ ሃምቡርግ የከፍተኛ ትምህርት ተቋም የፖለቲካ ሳይንስ እና የኢኮኖሚ ት ትምህርታቸውን ጀምረው ፓሪስ በሚገኘው ከፍተኛ የትምህርት ተቋም ተመርቀዋል። ለብዙ ዘመናት በጋዜጠኝነትና በአፍሪቃ ጉዳይ በአማካሪነትም ሰርተዋል። ከጀርመኑ ዓለም አቀፍ ብዙሀን መገናኛ ከዶቸ ቨለ ጋርም ተባባሪ ሰራተኛ ነበሩ። ቴዎዶር ሚሻኤል ወደ አፍሪቃ ተጉዘው ያውቆ ይሆን? ኢትዮጵያንስ ጎብኝተዋት ይሆን? በሜያማት ኢን አፍሪካ ኦንድ ኢን ኦ ሜያማት ን ከምሩን የተለያዩ የአፍሪቃ ሀገራትን በተደጋጋሚ ጎብኝቻለሁ። እንዲሁ ካሜሩንን ተመላለሼ ጎብኝቻታለሁ። ያው እንደሚታወቀው ካሜሩን የአባቴ ሀገር ነው። አንድ የአፍሪቃዊ ክልስ ከአውሮጳ ወደ አፍሪቃ ሲመጣ ሀገሬ ነው በሚለው በዚያ የአፍሪቃ ሀገር ቢሆን ባዳ መሆኑ የታወቀ ነው። እንዲህ ስል ካሜሩንን ስጎበኝ አቀባበል አልተደረገልኝም ማለት አይደለም። ሌላው የኢትዮጵያን ታሪክ በተለይ እጅግ የሚያረካኝን የአድዋ ታሪክ ጠንቅቄ ባውቅም ኢትዮጵያን አልጎበኘኋትም ለምን እንደሆነ ግን እኔም ራሴ መልስ ያላገኘሁለትና የሚቆጨኝ ጉዳይ ነው። ኢትዮጵያውያንን አፍቃሪው ጀርመናዊ በሕይወት ዘመናቸው የኢትዮጵያን አፈር ባይረግጡም ባለፉት 40 እና 50 ዓመታት ወደ ጀርመን የመጡ ኢትዮጵያውያንን ሲያላምዱ፣ በእምነታቸው ወንጌላዊ ቢሆኑም በተለይ በኮሎኝ ከተማ በሚገኘው በኢትዮጵያውያኑ የቅዱስ ሚካኤል ቤተክርስቲያን የክብር እንግዳ ሆነውም ይገኙ ነበር። ቴዎዶር ሚሻኤል ኢትዮጵያዊውን ንጉሰ ነገስት አጼ ኃይለ ስላሴ አግኝተዋቸው እያውቁ ነበር ይሆን? እንደሚታወቀው ንጉሰ ነገስቱ ከሁለተኛው የዓለም ጦርነት በኋላ የፌዴራል ጀርመን መንግስት እንደተመሰረተ በመርሃይ መንግስት ኮነራድ አደናወር ይመራ የነበረውን ምዕራብ ጀርመንን የጎበኙ የመጀመሪያው የዓለም ሀገር መሪ ነበሩ። ቴዎዶር ሚሻኤል የዛሬ አምስት ዓመት ይህንን ተናግረው ነበር። በሺህ ዘጠኝ መቶ ስልሳዎቹ መጨረሻ የአፍሪካ ህብረት ጉባኤ አልጀርስ ላይ በተደረገበት ጊዜ ተገኝቼ ነበረ። በዚያ ወቅት አጼ ኃይለሥላሴን በአይኔ አይቻቸዋለሁ። ታዲያ ሁልጊዜ የንጉሠ ነገሥት ኃይለሥላሴ የመጨረሻዎቹ የሥልጣን ቀናት በጣም ከሚያሳዝኑኝ ክስተቶች ውስጥ አንዱ ነው። ጀርመናዊው ቴዎዶር ሚሻኤል በናዚ አገዛዝ ዘመን በዘረኝነት በረሃብ ቢሰቃዩም ለዓላማቸው በጽኑ ታግለዋል። የናዚ ዘመን ተገርስሶ በጀርመን የዲሞክራሲ ስርዓት ሰፍኖ የከፍተኛ ትምህርታቸውን አጠናቀው እውቅ ጋዜጠኛና ደራሲ እንዲሁም ለጀርመን መንግስት የአፍሪቃ ጉዳይ አማካሪና የጀርመን አፍሪቃ አምባሳደር ሆነው አገልግለው ላይመለሱ ይችን ዓለም ተሰናብተዋል። 94 ዓመታቸው ነበር በዚህ ሳምንት ሰኞ በኮሎኝ ሎንግረሽ ክፍለ ከተማ በሚገኝ አማኑኤል ወንጌላዊት ቤተክርስቲያን የሽኝት መርሃ ግብር ተካሂዷል። በዚህ ስነ ስርአት ላይ የተገኙት በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተዳዳሪ እና የኮለኝ ቅዱስ ሚካኤል ቤተክርስቲያን ዋና ተጠሪ ሊቀ ካህናት ዶክተር መራዊ ተበጀ የቴዎዶር ሚሻኤል የቅርብ ወዳጅ ነበሩ። የጸሎት ስነስርአቱ ከቀኑ አስራ ሶስት ሰዓት በፈረንጆቹ ማለት ነው ከሰላሳ ላይ ተጀምሮ ረዘም ያለ ፕሮግራም ነው የነበረው። በእውነት በጣም ብዙ ሰው ነው የተገኘው። ከዚህ ሌላ ደግሞ በጣም የታወቁ የጀርመን ወንጌላዊት ቤተ ክርስቲያን ሊቀመንበር የነበሩ ማንፍሬድ ኮክ የተባሉ ነበሩ። አስተማሪው፣ ሰባኪው ብዙ ሰው በተገኘበት እንግዲህ ስነስርዓቱ ተፈጽሟል። ከዚህ ሌላ ከተነበበው ታሪካቸው በናዚህ ጊዜ ገና ወጣት ናቸው የነበሩት። ብዙ ስቃይ አይተዋል፣ ታስረዋል፣ ተሰደዋል። በዘመኑ መቼም ከሞት የተረፉ ሰው ናቸው። ከዚህ ሌላ አስቸጋሪ በሆነበት ዘመን የት ሀገር ሰው ነ ሲሏቸው ኢትዮጵያዊ ነኝ እያሉ ይናገሩ እንደነበረ መጽሐፉት መጽሐፍ ላይም ተገልጾ ይገኛል። እና በዚህ መልኩ ነው የልዩ ልዩዎች ልዩዎች ልዩ ልጆች ብዙ ቤተሰብ ነው የነበረ። አፍሪካውያን በብዛትም ነበሩ። በዚህ መልኩ ነው የተፈጸመው። ቴዎዶር ሚሻኤል እንግዲህ በኮሎኝ ሎንገሪሽ በሚገኘው የኢትዮጵያውያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ቤተሰብ ነበሩ ማለት ነው። ከእኛ ጋር ሰፊ ግንኙነት ነው ያለን። ለረዥም ጊዜ እንተዋውቃለን። ከሰላሳ ስድስት ዓመት በላይ ከእኛም ጋር እንደ ቤተሰብ በየጊዜው እንገናኝ ነበረ። እንግዲህ ታላቅ አዛውንት ስለ አፍሪካም ስለሚያውቁ የኢትዮጵያንም ታሪክ ጠንቅቀው ስለሚያውቁ ከኛ ጋራ ሰፊ ግንኙነት ነው የነበራቸው። በዓል በሚከበርበት ጊዜ ከባለቤታቸው ጋራ እየመጡ የባህሉ ተካፋይ በመሆን በብዙ ነገር በመተባበር አንዳንድ መንገዶችንም ለማሳየት ማለት ነው፣ እኛ ለሀገሩ እንግዳ ለሕዝቡ ባዳ በሆንበት ጊዜ ብዙ የተባበሩን ሰው ናቸው። በዚህ መልኩ ነበረ ከእኛ ጋር የነበራቸው ግንኙነት። በተለይ የአድዋን ድል በተመለከተ በኢትዮጵያ በጣም እንደሚኮሩ ስለ ኢትዮጵያ እንደሚናገሩ ይሰማል እና ስለሳቸው እንደው በዚህ ጉዳይ ላይ የሚያውቁት ነገር አለ። ስለዚህ ቀደም ብዬ እኮ የተናገርኩት ያለሁት ኢትዮጵያዊ ነኝ ይሉ ነበረ። በዚያ በችግሩ ዘመን ይኸውም፣ ኢትዮጵያ ነጻ ሀገር በመሆኗ በአድዋ ጦርነት ደግሞ ጣሊያንን ድል በማድረጓ በኢትዮጵያዊነት ዜጋም ባይሆኑ ኢትዮጵያዊ ነኝ እያሉ ይናገሩ እንደነበረ በመጽሐፋቸውም ጽፈውታል። ከኛም ጋራ ቃል በቃል ተነጋግረናል። አድማጮች፣ በቅርቡ ከዚህ ዓለም በሞት ስለተለዩት ኢትዮጵያን አፍቃሪው ጀርመናዊ አፍሪቃዊው የቴዎዶር ሚሻኤል የህይወት ታሪክን ያየንበት መሰናዶ ወይን እዚህ ላይ ቋጫለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።